The Voice of America። በአማራ ክልል በ161 ወረዳዎች የወባ በሽታ መከሰቱን የኮሮና ቫይረስ ስርጭትን ለመዋጋት በሚደረገው ጥረት ላይ እንቅፋት እንዳይፈጥር ተሰግቷል። ክልሉ እንዳስታወቀው ከበጀት አመቱ መጀመሪያ ሐምሌ ወር እስከ አሁን 400 ሺህ ሰው በወባ በሽታ ተይዟል። በተለይ በአሁኑ ሰዓት ደግሞ የክረምቱን መግባት ተከትሎ ወረርሽኙ እየተስፋፋ እንደሚገኝ ተመልክቷል። አስቴር ምስጋናው ዝርዝሩን ታስደምጠናለች። በክልሉ የሕብረተሰብ ጤና ኢንስቲትዩት የወባ መከላከል አስተባባሪ ወይዘሮ ማስተዋል ወርቁ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ እንደተናገሩት በክልሉ 15 ዞኖች ውስጥ ባሉ 161 ወረዳዎች ካለፈው አመት የተለየ የወባ በሽታ ስርጭት ይታያል። በተለይ በ25 ወረዳዎች በወረርሽኝ ደረጃ ተባብሷል ነው ያሉት። ከበጀት አመቱ መጀመሪያ ሐምሌ ወር አንስቶ እስካሁን ከ400 ሺህ በላይ ሰዎች በበሽታው መያዛቸውን ነው የገለጹት ወይዘሮ ማስተዋል አጠቃላይ ካሉን አስራ አምስት ዞኖች አስራ አራቱ ዞን ባለፈው አመት ስናነጻጽረው ጨምሮ ተገኝቷል። ከአጠቃላይ ካሉን መቶ ስልሳ ሁለት ወረዳዎች ውስጥ መቶ ስልሳ አንድ ወረዳ የወባን ሪፖርት ያደርጋል ግን ከፍተኛ የወባ ጭማሪ ወይም በወረርሽኝ ደረጃ አስጊ ደረጃ ላይ የገቡ ደግሞ ሀያ አምስት ወረዳዎች ናቸው። ከሐምሌ ጀምሮ እስካሁን ባለ አራት መቶ ሺህ በላይ ሰዎች በወባ ታመዋል። በአሁኑ ሰዓት መንግስት ወረርሽኙን ለመቆጣጠር አስፈላጊ ግብዓቶችን ወደ ቦታዎቹ የማጓጓዝ ስራ እየሰራ መሆኑንም አስረድተዋል። ለትንኛ መራብ የሚሆኑ አካባቢዎችን ጽዱ ማድረግ ያካ ቁጥር እንዲሰሩ የማድረግ የአካባቢ ስራዎች፣ የክልልም ሆነ ሌሎች መስራት ያለባቸው ስራዎች ተጠናቶች እንዲሰሩ እያደረግን ነው። ለወረርሽኝ ምላሽ የሚሆን ደግሞ የቤት ውስጥ የጸረትን ኬሚካል ርጭት በማከፋፈል ላይ ነን። ጤና ጥበቃ ሚኒስቴር ወደ ሁለት መቶ ስልሳ አራት ሺ ኪሎግራም ፕሮፖክሰር መድቦልናል። ከፍተኛ የወባ ስርጭት ያለባቸውን ወረዳ መርጠን ወደ እነሱ እያሰራጨን እንገኛለን ማለት ነው። በወባ አማካኝነት የታመሙ ሰዎች ትክክለኛ የሆነ የወባ ምርመራና ሕክምና እንዲያገኙ ደግሞ የግባት መቆራረጦች ነበሩ። ከዚ በፊት የተሻለ ግባት ትላንትና ማለት ነው እንዲገባ አድርገናል። በሁሉም ሀቦች ላይ ማለት ነው። የኮሮና ቫይረስ እና የወባ በሽታ በተመሳሳይ ጊዜ መከሰታቸው ሁኔታዎችን ሊያወሳስብ እንደሚችልም ወይዘሮ ማስተዋል ተናግረዋል። ትኩሳት ለወባም የመጀመሪያ ተጠርጣሪ ነው። ኮቪድ ደግሞ ትኩሳት እና ሌሎች ምልክቶች ናቸው እና አሁን ህብረተሰቡ ሩጦ ትኩሳት ሲሰማው ኮቪድ ነው፣ ኮቪድ ናይንቲን ነው ብሎ ሳይሆን ሰማኒ ይዘን ይችላል ምክንያቱም አሁን ወቅቱ የወባ መተላለፊያ ወቅት ስለሆነ ማለት ነው። ስለሆነ ትኩሳት የተሰማው ሰው በሀያ አራት ሰዓት ውስጥ አቅራቢያ ወደሚገኘው ጤና ተቋም በመሄድ የወባ ምርመራና ሕክምና ማድረግ አለበት። የተሰጠውን መድኃኒት ደግሞ ለሌላ ሰው ሳያካፍል በአግባቡ ለራሱ መውሰድ አለበት። በጤና ኬላ ደረጃ የወባ ምርመራና ሕክምና በነጻ ነው የሚሰጥ ስለዚህ የትን ቦታ አቅራቢያ መሄድ መውሰድ አለበት። ህብረተሰቡ የመፍትሄ አካል እንዲሆንም ጥሪ አቅርበዋል። ተጨማሪ እንዳለ አውቆ የተሰጠውን የመኝታ አጎበር በአግባቡ እንዲጠቀም ሁል ጊዜ መጠቀም እንዳለበት ከተቀደደ ሰብቶ ከቆሸሸ አድቦ ጥላ ላይ በማስጣት ተጨማሪ ደግሞ በኮቪድ አስራ ዘጠኝ ምክንያት በጋራ የአካባቢ ቁጥር ስራዎች ልንሰራ አንችልም። ስለዚህ የግላችን የራሳችን የግላችን ማጣት ከቻልነ ከጓሯችን ስብርባሪ እቃዎች ይኖራሉ፣ የሀይላንድ ክዳኖች ይኖራሉ፣ የተዳሉ ጎማዎች ሊኖሩ ይችላሉ እና እነሱ ሁሉ ትንኛው እንድትራባ ምች ሁኔታ ስለሚፈጥር የግላች ንጽህና ተጠበቅ ነው። ሁሉም የግሉ ንጽህና ከተጠበቀ በጋራ አካባቢያችን አጸዳል ማለት ነው እና እዚህ ጋር ተጠናክረን መስራት አለብን። ህብረተሰቡ ኮቪድን ስንከላከል ቤታችን ቁጭ ብለን አደላይ እየተከላከልን ያሉ እዚህ በዚህ መልኩ አቀናጅተን ወባንና ኮቪድን መከላከል እንችላለን። የክረምቱን መግባትና መውጣት ተከትሎ የወባ ወረርሽኝ በየአመቱ መከሰቱ አዲስ እንዳልሆነ የጠቆሙት አስተባባሪዋ ዘንድሮ ግን ከባለፈው አመት ከፍ ማለቱን ገልጸዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።